ተራራ ኔትወርክ የኢንተርኔት ላይ ሚዲያ አዘጋጅ ታምራት ነገራ በአዲስ አበባ ፖሊስ ከታሰረ አራት ቀናት ቢያልፍም የታሰረበትን ቦታ ፖሊስ ሊነግረን ፈቃደኛ አልሆነም ሲሉ ባለቤቱ አመለከቱ። ባለቤቱ ወይዘሮ ሰላም በላይ ለቪኦኤ ምክንያቱን ከምርመራ በኋላ እንነግራችኋለን ብለው አርብ ወደ ሶስተኛ ፖሊስ ጣቢያ ቢወስዱትም የት እንደደረሰ የት እንደታሰረም ማንም አልነገረንም ብለዋል። በዚህ ዙሪያ ከአዲስ አበባ ፖሊስ ኮሚሽን ለማጣራት ያደረግነው ጥረት ባይሳካም የፌዴራል ፖሊስ ኮሚሽን ግን በወንጀል ድርጊት ተጠርጥሮ እንጂ በሙያው ምክንያት የታሰረ አንድም ጋዜጠኛ የለም ሲል አስታውቋል። ናኮር መልካ ዝርዝር አለው። ተራራ ኔትወርክ የተባለው ማህበራዊ ሚዲያ መድረክ መስራች እና ዋና አዘጋጅ እንዲሁም የቀድሞ አዲስ ነገር ባልደረባ ጋዜጠኛ ታምራት ነገራ በአዲስ አበባ ፖሊስ ተይዘው ከታሰሩ አራት ቀናት ማለፋቸውን ባለቤታቸው ወይዘሮ ሰላም በላይ ለቢቢሲ ተናግረዋል። ወይዘሮ ሰላም ባለቤታቸው የት እንደታሰሩ እና በምን ምክንያት እንደታሰሩ ለማወቅ አለመቻላቸውን ገልጸዋል። መጀመሪያ ከዚህ ከቤት ይዘው ሲወጡ በትክክል ስንጠይቃቸው የነበሩትን መርማሪዎቹንም ፖሊስ የደንብ ልብስ የለበሱትን የፌዴራል ፖሊስ የት ነው የምትሆኑት ብለን ለማደጋገም እንጠይቀናቸዋል። ምክንያቱንም ለምን እንደሆነ የሚወስዱት ምክንያቱን ስንጠይቃቸው ምክንያቱም ከምርመራ ኋላ ነው የምንነግራችሁ። የምታገኙን ግን ሶስተኛ ፖሊስ ጣቢያንን እዛ ነው ያለ ነው። ብትመጡም መጠየቅ አትችሉም። እሁድ ነው እስረኛ መጠየቅ የሚቻለው እሁድና ማክሰኛ ነው እያሉን ስለነበረ አለ ያሉበት ቦታ ሁሉ ፈልገን ስላጣ ነው። ትናንት እሁድን ደግሞ ሄደን እስረኛ መጠየቅ ያቀና ስላሉ ማለት እስረኛ በሚጠየቅበትም ጠየቅን። መዝገብ ላይ የለም አሉም። እንደገና ምንድነው ስንቅም፣ ምግብ ነገር መስጠት አልቻልንም። ልብስም መስጠት አልቻልንም። የሚወስደው መድኃኒት ሰሩት ነበረ እሱ ሊመክታልቻል ሰኞ እንደገና ጠይቋሉ። ዛሬም ተነስተን ሄደን እንደገና እዛ ሶስተኛ፣ የለም እኛ ጋ ነው የሚሉት ለማንሽ ያስረከባችሁትን ሰው ሀላፊውን ስ ነገሩን ና ሄደን ያለበትን ጠይቃሉ፣ አይነግሩህም። እሱንም እሺ እዚህም ከሆነ ማን ጋ ነው ማን ነው የሚመለከተው ሰው? ማንም አይነግርህም። ይስቃሉ አንዳንዶቹ። በእውነት በጣም ነው ሲገርመኝ የነበረው። መንግስት ባለቤታቸውን የት እንደወሰዳቸው እንዲያሳውቃቸውም ጠይቀዋል። ወይዘሮ ሰላም እንግዲህ ለሰብአዊ መብት ኮሚሽን እኛ ጉዳዩን አመልክተናል። አውቀው እየተከታተሉት እንደሆነ በደንብ አውቃለሁ። እሱ የት እንደሆነ አጣተንን እነግራቸዋለን ነው እያሉን ያለው። ማወቅ አሁን የምንፈልገው እንደ ቤተሰብ እንደ አንድ ኢትዮጵያዊ እንግዲህ በምን እኮ ሰው ታሰረ መንግስት ለጥያቄ ፈለገው አትደመኩ ግን ግድግ አድርጎ የመንግስት የደንብ ልብስ የለበሱ ሰዎች አክብረር ሄዱ ሲሉ መታወቂያ ተቀብለው ያለ ንብረት መብሉ ይዘው ሲሄዱ የህግ ባለሙያዎች ናቸው፣ የህግ ሰዎች ናቸው። ስለዚህ አክብረር እሺ ብለስ ሄደ። ከዛ በኋላ የት ጋ እንደሆነ ማወቅ መብቴ ነው ብዬ ነው ማምነው አንድ አንዱ እንደ አንዱ ትገኝ ዜጋ አሁን ባለቤቴ የት ጋ ነው ያለው እናቱ አለች የት ጋን ያለው ልጅ የት ነው ያለው? ትበላ ሁ ከቤት ይዞት የሄደውን ሰው የምታውቀውን ሰው የት ነው ያረካው ስትለው፣ እንዴት አላውቅም ይላል። ማወቅ የምንፈልገው የት እንዳደረጉት፣ በህይወት የለ እንደሆነ ይንገሩ ነው በህይወት የለም ይበሉ፣ ግን የት እንዳደረጉት፣ ልብሱ የምንስጠው፣ ስንቅ የምንስጠው፣ መድኒቱን የምንስጠው። በተመሳሳይ ሁኔታ ሮዋ የተባለው የዩቲዩብ መድረክ ላይ በወቅታዊና ፖለቲካዊ ጉዳዮች ላይ ዝግጅት የምታቀርብና የአባይ ሚዲያ የቀድሞ ባልደረባ ማዕዛ ማመድም ባለፈው ሳምንት ቅዳሜ በጸጥታ ኃይሎች ከአባቷ መኖሪያ ቤት ተይዛ መታሰሯን የቤተሰቡ አባላት ለመገናኛ ብዙሃን መናገራቸውን አዲስ ስታንዳርድ የተባለ ድረ ገጽ ዘግቧል። ባለፈው ሳምንት ውስጥም ጋዜጠኛን ሴኒ ኩሪያና በማህበራዊ ሚዲያ የፖለቲካ ትንተና በመስጠት የሚታወቀው ኢያስቤት ተስፋዬ በአዲስ አበባ መታሰራቸውን መዘገባችን ይታወሳል። በዚህ ዙሪያ ከአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ፋሲካው ፋንታ ምላሽ ለማግኘት በተደጋጋሚ በስልክ ያደረግነው ሙከራ አልተሳካም። የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ አቶ ጄላን አብዲ ግን በወንጀል ትግል ድርጊት ተጠርጥሮ እንጂ በሙያው ምክንያት የታሰረ አንድም ጋዜጠኛ የለም ሲሉ ጠቅለል ያለምላሽ ምላሽ ሰጥተዋል። ህግ ጥሶ፣ ለምሳሌ የሀገሪቷን ህግ ክልከላዎችን ጥሶ ወይም ተላልፎ ህግ ተላልፎ ከተገኘ ለማንኛውም ዜጋ ጋዜጠኛ ስለሆነ ሳይሆን በወንጀል ከተጠረጠረ ቁጥጥር ስር ብሎ ጉዳዩ ይጣራል። እነዚህ ሰዎች በፍርድ ቤት ማዘዣ ነው ቁጥጥር ስር የዋሉት። አሁን የት ነው ያሉ? አንድ ነገር ልንገር፣ አስቸኳይ ጊዜ አዋጁ ፖሊስ ሰማያዝ እድል ይሰጠዋል። ስለዚህ ይዛቸው ይችላል ከጠረጠራቸው ከጠረጠረው ወንጀል ማለት ነው በፈጸሙት ወንጀል አንድም ጋዜጠኛ በሙያው ምክንያት የታሰረ የለም በተጠረጠረው ወንጀል ፈጽመው ወንጀል ድርጊት ውስጥ ገብተው በዛ ወንጀል ተጠርጥሮ የተያዙ እንጂ አንድም ጋዜጠኛ እንዲሁ ጋዜጠኛ በመሆኑ የታሰረ ጋዜጠኛ የለም የአቶ ታምራት ባለቤት ምንድን ነው የሚሉት እኔ በዝርዝር አልነግርም ጠቅላላ ይሄ ነው ይሄ በቃ ሰዎቹ በቤተሰብ የመጠየቅ መታቸው እያንዳንዱ ሲንቴዝ እኔ መከታተል አልችልም። ጠበቃ አለው እያንዳንዱ ሰው። እኔ ልነግር የምችለው አንድም ጋዜጠኛ አለመታሰሩን ስርዋን ቅድም ስማቸውን የጠራያለ ሰዎች የታሰሩት በተጠረጠሩት ወንጀል ተጣርቶ እስኪረጋገጥ ድረስ በቁጥጥር ስር ይውላሉ፣ እንደ ማንኛውም ኢትዮጵያዊ። ማለት ቤተሰብ እንዲያቅ ቢደረግ ምንድን ነው ችግሩ? ያሉበት ቦታ እሱ የሌላ ጥያቄ ነው። እሱ አዋጅ የአስቸኳይ ጊዜ አዋጅ በሚሰጣቸው መሰረት ነው አሁን ፖሊስ የሚሰሩት። አስቸኳይ ጊዜ አዋጁ በሰጣቸው ድንበር ውስጥ ሆነው የሰብአዊ መብትን ባከበረ ሁኔታ እየሰሩ ነው ያሉት። ይሄን ብቻ ነው። ለጋዜጠኞች መብት እንደሚቆም የሚገልጸው ሲፒጄ የተባለ ተቋም ኢትዮጵያ ጋዜጠኞችን በማሰር ከሰሃራ በታች ካሉ ሀገራት ሁለተኛ ደረጃ ይዛለች ሲል ባለፈው ሳምንት ውስጥ ሪፖርት አውጥቷል። ባለፈው ሳምንት ውስጥ ሪፖርት አውጥቷል። ለአሜሪካ ድምጽ ናኮር መልካ ከአምቦ።